የእግዚአብሔር ቃል መልስ አለው። ሰላም ጤና ይስጥልን የተወደዳችሁ አድማጮቻችን። ይህ ዓለም አቀፉ የአድቬንቲስት ሬዲዮ የጥያቄና መልስ ክፍለ ጊዜ ነው። በዓመቱ ውስጥ ለደረሱን ጥያቄዎቻችሁ መልስ ይዘን ቀርበናል። ለጥያቄዎቻችሁ መልስ በመስጠት የሚያገለግሉን አገልጋይ ቴድሮስ አበበ ናቸው። በሚኖረን ቆይታ የእግዚአብሔር መንፈስ አብሮን እንዲሆን እየጸለይን አሁን ወደ ፕሮግራሙ እናመራለን። ፕሮግራሙን እየመራው አብሬያችሁ የምቆየው እኔ ወንድማችሁ አይለ ከበደ ነኝ። መልካም ቆይታ የተወደዳችሁ አድማጮቻችን። ለዛሬ የምናቀርብላችሁ መልስ ከአንድ አድማጫችን የተወሰደ ጥያቄ ነው። ጥያቄውን ለወንድማችን ቴሮስ አበባ አቀርባለሁ እንደሚከተለው ፍጥረትን በሚመለከት እንደምን እንደተፈጠሩ በስንት ጊዜ እንደተፈጠሩ አብራሩልኝ የሚል የአንድ አድማጫችን ጥያቄ ወደ እኛ ደርሶ ነበር። ይህን ጥያቄ እንዲመልሱልን ወደ ወንድማችን ቴድሮስ አበበ እናልፋለን። አብራችሁን ቆዩ። የእግዚአብሔር ጸጋ ከሁላችሁ ጋር ይሁን። እንደመሰነበታችሁ አድማጮቻችን፣ ያው ዛሬም እንደተለመደው የእናንተን ጥያቄዎች መልስ ይዘን ቀርበናል። ለዛሬው የቀረበው የመጀመሪያ ጥያቄ ፍጥረትን በሚመለከት ስለ አፈጣጠራቸው አብራሩልኝ የሚል ነው እንደ በተጨማሪ ደግሞ ስለ ሰው አፈጣጠር በቂ መግለጫ ብትሰጡኝ የሚል ጥያቄ ነው የቀረበው። አዎ ብዙ ጊዜ አሁን በተለይ በዚህ ሞደርን በሆነው ዓለም ውስጥ ሰዎች ስለ ፍጥረት እያወቁ በሚመጡበት ጊዜ እየደነገጡ ነው የመጡት ምክንያቱም ምንድነው ድሮ እቺ ዓለማችንና በዓለማችን ዙሪያ ያሉትን ከዋክብትና ፀሐይ ጨረቃ ያህል ነበረ እውቀታቸው አሁን ግን ዓለማችን ራሷ ያለችበት ራሱ ዩኒቨርሱ ዩኒቨርስ ዓለማችን ብቻ ያለችበት አንዱ ዩኒቨርስ ብቻ እጅግ በጣም በጣም በጣም ብዙ ዓለማት ያሉበት ብዙ ጨረቃዎች፣ ብዙ ከዋክብቶች፣ ብዙ ፀሐዮች ያሉበት እና የሰው ልጆች በብርሃን ፍጥነት እንኳን ቢጓዙ ፍጥነት ከተፈጠረበት ጊዜ ጀምሮ ማለት ነው። ለምሳሌ አዳም ራሱ በሕይወት ቢኖርና በብርሃን ፍጥነት ቢጓዝ ይችን ዓለማችን ያለችበት ዩኒቨርስ እንኳን ተጉዞ ሩቡን እንኳን አይጨርስም እስካሁን ድረስ ከተፈጠረ እስካሁን ድረስ በመንገድ ላይ ቢሆን እንኳን ዓለማችን ያለችበትን ዩኒቨርስቱን ዩኒቨርስትን ያንን ተጉዞ ሩቡን እንኳን እስካሁን ድረስ አይደርስበትም እና በጣም በጣም ጥልቅና እጅግ በጣም በጣም ሰፊ ነው። ይሄ አንድ ዩኒቨርስ ነው። እንደዚህ አይነት ዩኒቨርስቶች በጣም በብዙ ሺህ የሚቆጠሩት ነው ያሉት። እግዚአብሔር እኛ ያለንበት ዩኒቨርስ ዘጠኝ ፕላኔቶች አሉ ይባላል። አስር ደርሰዋል፣ አስራ አንድ ደርሰዋል ይባላል። አንዳንዶችን እያገኘን ነው ይላሉ ሳይንቲስቶች። ይሄንን እንኳን ለማቋረጥ እና ለመሄድ የሰው ልጆች በብዙ ሺህ አመት ቢጓዙ፣ በብዙ ቢሊዮን ትሪሊዮን አመት ቢጓዙ ሩቧን እንኳን መሄድ አይችሉም። በብርሃን ፍጥነት ነው። ያውም እኮ በዝም ብሎ ሳይሆን ብርሃን አሁን ፀሐይ ሲበራ እዚህ ምድር እስከምደርስበት ድረስ ያለ ብርሃን ፍጥነት ይባላል፣ ከፍተኛው ፍጥነት ማለት ነው። እና በዛ እንኳን ቢጓዙ ያለንበትን ዩኒቨርስ ለመሸፈን አይችሉም፣ እንኳን ሌሎች ዩኒቨርስ ጋር ለመድረስ ቀርቶ እና በጣም በጣም በጣም ጥልቅ የሆነ ሰዎች ባወቁ ቁጥር ቴክኖሎጂው በተስፋፋ ቁጥር ፍጥረት በጣም በጣም ጥልቅና እጅግ በቃም በቃ ሊደረስበት የማይችል ነገር እንደሆነ ሰዎች እያወቁ መጡ። ከዛ በኋላ ምናሉ አሉ፣ እግዚአብሔር መጽሐፍ ቅዱስ እግዚአብሔር በስድስት ቀን ሰማይና ምድርን ፈጠረ። ስድስት ቀን ብቻ! እንዴት ይህ ሁሉ ነገር በስድስት ቀን እንዴት ይሰራል? እንዴት እንዴት ይሰራል? ስድስት ቀን እንዴት ይበቃዋል? የሚል አይነት ግምጋሜ ላይ ደርሰው እንደውም አንዳንድ የሃይማኖት ሰዎች አይ መጽሐፍ ቅዱስ ለማለት የፈለገው ስድስት ሳይሆን ስድስት ሺህ ዓመት ይሆናል እንጂ በስድስት ቀንማ ይሄን ሊሰራ አይችልም። እግዚአብሔር ስድስት ሺህ ዓመት ያስፈልገዋል። እንደውም አንዳንዶቹ ስድስት ቢሊየን፣ ትሪሊየን ዓመት ዓመታት ያስፈልገዋል የሚለውን ወደ መቀበልና ከዛ ይሄ ሳይንቲስቶች የዝግመት ለውጥ የሚሉት አለ። ሰው የተፈጠረው ከስንት ቢሊየን አመት፣ ከሶስት ቢሊየን ከአራት ቢሊየን አመት በፊት እንደዚህ አይነት ሰው ተፈጥሮ ነበረ፣ ከዝንጀሮ የሚመስል ከዛ እሱ ነው ወደ ሰው የተለወጠው ምናምን የሚለውን የሳይንስ አባባል ወደ እምነት ውስጥ የማስገባት ወደዚያ አይነት አዝማሚያ ላይ እየደረሱ እንደሆነ እንመለከታ የተማሩ ሃይማኖተኞች፣ ሳይንቲስቶች ከሳይንሱም እንዳይቀየም እግዚአብሔርም እንዳይቀየም ፈጣሪውን እግዚአብሔር ያደረጉትና ዓመቱን ቢሊዮን ዓመት ይሁንለት እስከ ማለት ድረስ ወደዛ እየተንሸራተቱ እንደመጡ እንመለከታለን። ነገር ግን በምንም አይነት መንገድ እግዚአብሔር ሰማይና ምድርን የፈጠረው ይህንን ሰማይና ምድር ብቻ አይደለም። ዓለማትን በሙሉ ዩኒቨርስትን በሙሉ የፈጠረው በስድስት ቀን ብቻ ነው። በቃ በስድስት ቀን ብቻ ነው መጽሐፍ ቅዱስ ብሏል ብሏል። ሊተራሊ ስድስት ቀን ብቻ ይህን ስድስት ቀን ደግሞ መለኪያውን የት ነው ያስቀመጠው? በእኛ ምድር ላይ ነው ያስቀመጠው። የጊዜ ጊዜውን ሰዓታቱን ይለኩበት ዘንድ በአራተኛው ቀን ፀሐይና ጨረቃን ከዋክብትን መለኪያ አድርጎ አስቀመጣቸው። 24 ሰዓት ማለት ምን ማለት ነው? 24 ሰዓት ማለት ምድር በራሷ ዛቢያ ላይ አንድ ጊዜ የምትሽከረከረበት ነው። እግዚአብሔር ነው ይህን የለካው። አንድ ዓመት ማለት ምን ማለት ነው? ምድር በፀሐይ ዙሪያ ተሽከርከራ የምትጨርስበት 365 ቀን ነው ብሎ እግዚአብሔር ለካ። በዚህ መለኪያ መሰረት እኔ ሌሎችን ሁሉ ዩኒቨርስቲ የፈጠርኩት በዚህ መለኪያ መሰረት፣ በዚህ ስድስት ቀን አንዱ ቀን 24 ሰዓት አድርጌ ነው የፈጠርኩት አለ። እግዚአብሔር ነው ያለው። አለ በቃ ይችላል። ምንም የማይሳ ነው። አምላክ ነው አምላክ። ስለዚህ ቃሉን ልንቀበል ያስፈልጋል እንጂ ሞዲፋይ ልናደርገው ወይም ደግሞ እንደፈለግን ልናሻሽለው እንደዚህ አድርገን ልናጠጋጋ አይገባም። የእግዚአብሔር ቃል አለ በቃ 24 ሰዓት ባለች አንድ ጊዜ እንደዚህ ፈጠርኩኝ፣ በሚቀጥለው 24 ሰዓት ደግሞ ይህን ፈጠርኩኝ ብሎ እግዚአብሔር በትክክል ለክቶ አስቀምጦ ተናግሯል። ስለዚህ የእምነት ሰዎች ከሆን እምነት ካለን እግዚአብሔር አምላክ ያለውን ነገር ልንቀበል ያስፈልጋል። ስለዚህ በፍጥረት ቀን የመጀመሪያው ቀን እግዚአብሔር ብርሃን ይሁን አለ፣ ብርሃን ሆነ። በሁለተኛው ቀን ጠፈር ይሁን አለ፣ ጠፈር ሆነ። በሶስተኛው ቀን ምድር፣ ባህር፣ በምድር ላይ እጽዋቶች ይሁኑ አለ፣ ባህርና ምድርን ለየ። ከዛ በኋላ የብሱን ገለጠው። ከዛ አትክልትና ፍራፍሬን እንዲያፈራ አደረገው። ባህሩን ደግሞ ለብቻውን ለይቶ ባህር ብሎ ሰየመው። ከዛ በኋላ በአራተኛ ቀን ፀሐይን ጨረቃንና ከዋክብትን በሰማይ ላይ ፈጠረ። በአምስተኛው ቀን የባህር ውስጥ ፍጥረታትን፣ አሳዎችን እና እነዚያን ፈጠረ። በሰማይ የሚበሩትን ወፎች ደግሞ ፈጠረ በአምስተኛው ቀን። በስድስተኛው ቀን የምድር እንስሳትን ፈጠረ አራዊትን። ከዛ በዛ በስድስተኛው ቀን መደምደሚያ ላይ ሰውን በመልኩ እግዚአብሔር ፈጠረ። ከዛ በኋላ በሰባተኛው ቀን ምንም አልፈጠረም። አረፈ። እግዚአብሔር ከሰራው ስራ ሁሉ በሰባተኛው ቀን አረፈ። ይሄ የእሱ መለኪያ ነው ብሏል። ስለዚህ እግዚአብሔርን እናምነዋለን። እንዴት ፈጠረ እንዴት ፈጠረ የሚለው ደግሞ እንግዲህ አሁን ሁሉ ጊዜ ሰዎች ለዚህ ነው እኮ ቢሊየን ዓመት ምናምን የሚሰጡት ለእግዚአብሔር ለምንድን ነው እኛ አንድን ነገር ለመፍጠር ወይም አሁን እኔ አንድ ጠረጴዛ ለመስራት እንጨት መምጣት አለብኝ፣ እንጨቱን መላጋ አለብኝ፣ እንጨቱን ልጌ ከዛ አስተካክዬ ከዛ ቆርጬ ምን ብዬ ከዛ ልጌ ምን ብዬ በርኒሽ ቀብቼ ምናምን በማን በሚስማር አያይዤ በስቱኮ ምናምን ቀብቼ ምን ብዬ ከዛ በኋላ ነው የምሰራው። ጊዜ ይፈጃል። ብዙ ጊዜ ይፈጃል። እያንዳንዱን ነገር ማምጣት ያስፈልጋል፣ መሸከም ያስፈልጋል፣ መቁረጥ ያስፈልጋል። ይህ ሁሉ ነገር አለ። መስራት መፍጠር በጣም ከባድ ነገር እንደሆነ ይሰማናል። እግዚአብሔር ግን እንደሱ አይደለም። እግዚአብሔር ይህንን ሁሉ ዩኒቨርስ ሰማዊ፣ ምድር፣ ከዋክብት ምናምን በጣም ግዙፋት የሆኑትን ሁሉ ሲሸከም እና በቃ ሲሰራ ኬሚካል ሲያደርግ ምናምን አይደለም። በቃሉ ነው የሚለው መጽሐፍ ቅዱስ። በቃሉ መናገር ብቻ ነው እግዚአብሔር የሚያስፈልገው። መጽሐፍ ቅዱሳችን ሲናገር በፍጥረት በመዝሙረ ዳዊት ምዕራፍ 33 ቁጥር 6 እና 9 ላይ እንደዚህ ይነበባል በእግዚአብሔር ቃል ሰማያዎች ጸኑ፣ ሰራዊቱ ሁሉ በአፉ እስትንፋስ፣ እርሱም ተናግሯል ሆኑ እርሱም ማዘዘ ጸኑ ይላል እግዚአብሔር የተመሰሜን። ስለዚህ እግዚአብሔር በቃሉ ነው፣ ምንም መልፋት፣ መቆፈር ምናምን መጋዝ፣ መሰንጠቅ ምናምን አያስፈልገውም። በቃሉ ሁን ሲል ብቻ ሆነ። እያንዳንዱ ነገር በእግዚአብሔር ቃል እንደተፈጠረ ማመን ይኖርብናል። እንዳ እምነት የሚባለው ነገር እሱ እንደሆነ ህብራውያን ይናገራል። ዓለሞች ሁሉ ይላል በህብራውያን ምዕራፍ 11 ቁጥር 3 ላይ ዓለሞች ሁሉ በእግዚአብሔር ቃል እንደተዘጋጁ፣ ስለዚህም የሚታየው ነገር ከማይታየው እንደሆነ በእምነት እናስተውላለን። በቃ የማይታየው አምላክ በቃሉ እንደፈጠረ በእምነት ልንቀበል ያስፈልገናል። ዳዊት ጨምሮ ሲናገር በመዝሙረ ዳዊት ምዕራፍ 19 ቁጥር አንድ ላይ ሰማያት የእግዚአብሔርን ክብር ይናገራሉ የሰማይን ጠፈር የእጆቹን ስራ ያወራሉ። ይናገራሉ፣ እያንዳንዳቸው ይናገራሉ። ዩሪ ጋጋሪ የሚባል በሩሲያ ሀገር ውስጥ የነበረ የመጀመሪያው ጠፈርተኛ እሱ ነው። ዩሪ ጋጋሪ ከአሜሪካኖች ቀድመው እነሱ ናቸው ጠፈር ላይ የወጡት እና ጠፈር ላይ ወጣና አየ። ጠፈር ላይ ነው የወጣው፣ ጨረቃ ላይ አይደለም፣ ጠፈር ላይ ከስፔስ ማለት ከዓለም ውጭ ወጥቶ ተመለከተ። ከዛ በኋላ ተመልክቶ ዩሪ ጋጋሪ ወደ ምድር መጣ። ወደ ምድር ሲመጣ ግን ዩሪ ጋጋሪ በሶሻሊዝም ስርዓት ያደገ ነው። እግዚአብሔር የለም ሲባል የኖረ ነው። ያንን የተማረ ማርክሲስት ሌኒኒስት ነው። ስለዚህ ካዲ ነው፣ እግዚአብሔርን አያምንም ነበር እና ምድር ላይ በመጣ ጊዜ ጋዜጠኞች ተሰበሰቡና ምን አያህሉና ጠየቁት። በስማ ያየሁት ነገር ለመግለጽ ራሱ ያስቸግረኛል። እቼ ያለንባት ምድር ራሷ ምንም አይነት ዛቢያ ሳይኖራት ምንም አይነት መሽከርከሪያ ሳይኖራት መሰሶ ሳይኖራት ማቆሚያ መደገፊያ ሳይኖራት ስፔስ ላይ በቃ ባዶ ላይ እንዲህ ስትሽከረከር አየዋት። እንዲህ በቃ መኋሯን ጠብቃት ስትም ደግሞ ፀሐይን ስትዞራ አየዋት። የሚያስገርም ነው። ፀሐይን አየውኝ ከሩቅ ሌሎች ፕላኔቶች ሁሉ በሰልፍ ፀሐይን ሲዞሩ አየውኝ። ኳቅብትን ምላ እረ በጣም በጣም እኔ ለመግለጽ በጣም ያስቸግረኛል። ምንም አይነት ስበት የሌለበት ምንም አይነት ብርሃን የሌለበት ቦታ የነበርኩት ብርሃን አለ ግን ብርሃን የማይዝ ቦታ ስፔስ ላይ ነበርኩኝና በቃ ብሎ ብዙ ነገር ለማስረዳት ሞከረ። ሰዎቹም ብዙም አልተረዱትም። እሱን ለማስረዳት አቅም አልነበረውም። ከዛ የመጨረሻ ጥያቄያቸው ይህንን ሁሉ ባየ ጊዜ ምን አስተዋልካሉት? ምን አስተዋልካሉት? ከዛ በኋላ እንዲህ አላቸው ይህንን ሁሉ የፈጠረ አምላክ እንዳለ አመንኳላቸው ናቸው። በቃ እንግዲህ በዛ በኮሚኒስት ሀገር ውስጥ በጣም እንደዚህ አይነት ነገር በምትናገርበት ጊዜ ከፍተኛ የሆነ ቅጣት የሚያሰጥ ጊዜ ነውና እና አልፈራም፣ በቃ ልክደው በማልችል ሁኔታ ይህንን ያደራጀ ኃይል አምላክ እንዳለ አመንኳላቸው በቃ አመንኳላቸው። እና የሚያስደንቅ ነው ይሄ ። ስለዚህ ፍጥረት ራሱ ይናገራል። ዝም ብሎ የመጣ ነገር እንዳልሆነ፣ ዲዛይነር እንዳለው፣ ፈጣሪ እንዳለው ራሱ ፍጥረት ሁሉ ይናገራል እና ይሄ ማመን ይኖርብናል እና ቃሉ እንዳለው እግዚአብሔር በስድስት ቀን እንደፈጠረ፣ በሰባተኛው ቀን እንዳረፈ፣ እግዚአብሔር ደግሞ በቃሉ በመናገር ብቻ ይህንን ሁሉ አለማት እንደሰራ አምነን እንድንቀበል ያስፈልጋል። ወደዛ ወደ ሳይንስ ምናምን እያደረግን ጠጋጠጋ እያደረግን የእግዚአብሔር ሁሉን ቻይነት ስልጣን መቦርቦር ወይም ደግሞ ማመንመን የለብንም ማለት ነው። ሌላው ሁለተኛው ጥያቄ ስለ ሰብአዊ ሰው ወይ ስለ ሰው አፈጣጠር የሚለውና ስለሰው ስለ ሰው አፈጣጠር በቂ መግለጫ ብትሰጡኝ የሚለውና ይህን እና ይህንን በሚመለከት ስናይ እንግዲህ እግዚአብሔር በመጨረሻ አለማትን በሙሉ ምድርን በሙሉ ካበጀ በኋላ ሁሉን ነገር ካስተካከለለት በኋላ ለሰው ልጅ መጨረሻ ላይ ነው ሰውን የፈጠረው፣ በስድስተኛው ቀን መጨረሻ ላይ ነው ሰውን የፈጠረው። የዛን ጊዜ ምን አለ እግዚአብሔር? ሰውን እንፍጠር በመልካችን እንደ ምሳሌያችን። እንግዲህ አብ ወልድ መንፈስ ቅዱስ መሆናቸውን እዚህ ላይ እናያለን። ከአንድ በላይ ነው፣ እየተነጋገሩ ነው ያሉት እንፍጠር፣ ነው ልፍጠር አላለ፣ እንፍጠር። አብ ወልድ መንፈስ ቅዱስ አንድ ላይ ሆነው ማለት ነው። እና ሰውን እንፍጠር በመልካችን እንደ ምሳሌያችን። እንግዲህ ሰው የተፈጠረው በእግዚአብሔር አምሳል ነው እና አምሳል ነው ስንል እንደዚህ እንደኛ አይነት ነው እግዚአብሔር ማለታችን ሳይሆን እግዚአብሔር እንደሚሰማ ሰዎችም የሚሰሙ፣ እግዚአብሔር እንደሚያይ ሰዎችም የሚያዩ፣ እግዚአብሔር እንደሚያዘን እንደሚደሰት፣ ስሜት እንዳለው እንደዛው ሰውም ልክ በዚህ ኢሜጅ እንደተፈጠረ መጽሐፍ ቅዱሳችን ይነግረናል። ከዛም በኋላ ሰውን እግዚአብሔር ሲፈጥር በመልኩና በምሳሌው ብቻ ሳይሆን ከምድር አፈር እንዳበጀው በፍጥረት ምዕራፍ ሁለት ቁጥር ሰባት ላይ ይናገራል። እግዚአብሔር አምላክን ሰውም እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ በአፉም የሕይወት እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ። ስለዚህ ሰው የተፈጠረው ከምድር አፈር ነው ይላል እና አፈር ሲደመር የእግዚአብሔር እስትንፋስ ሕያው ነፍስ ያለው ሰው ሆነ። እ በቃ ሰው ማለት የአፈርና የእግዚአብሔር እስትንፋስ ድምር ማለት ነው። ስለዚህ ሕያው ነፍስ ነን ማለት ነው። እኛ የእግዚአብሔር እስትንፋስና የአፈር ድምር በጣም የሚያስገርም ነው። ሳይንቲስቶች በአሁኑ ሰዓት ሊክዱት ያልቻሉት ነገር ቢኖር ይሄ ነው። ሰው ከምድር አፈር ተበጀ የሚለውን ለመጣም ለመካድ ከባድ ነው። ለምን ብትል፣ የአንድ ሰውን ስጋ ብትወስድ፣ ስጋውን ወስደን ቆርጠን ላቦራቶሪ ውስጥ ገብተን በላቦራቶሪ ቴሌስኮፕ እንደዚህ ስንመለከተው ስጋ ውስጥ ማዕድናቶች አሉ። የተለያዩ ማዕድናቶች እዚህ ስጋችን ላይ የተለያዩ ማዕድናቶች አሉ። ለምሳሌ ብረት አለ፣ ካልሲየም አለ፣ ፎስፈረስ አለ። ብዙ አይነት ማዕድናቶች በዚህ በስጋችን ውስጥ አሉ። አንደፊኛ አሁን የሰው የሰውን ስጋ ወስደን በዛ በማጉያ መነጽር ስንመለከት እነዚህ ማዕድናቶች ሁሉ በስጋ ውስጥ እናያለን። ከዛ በኋላ እሱን ፎቀቅ አድርገን ደግሞ አንድ ፍኝ አፈር ወስደን እዛው ያየንበት ቦታ አስቀምጠነው አፈር ውስጥ ስንመለከት ተመሳሳይ የሆኑ ማዕድናት በአፈር ውስጥ እናገኛለን። አንድ አይነት በሰው ስጋ ውስጥ ያለውና በአፈር ውስጥ ያለው ማዕድን ተመሳሳይ፣ አንድ አይነት ይሄ አፈር ነው ይሄ ሰው ነው እንጂ ማዕድኛ የተለያዩ ማዕድናቶች በቃ አንድ ላይ ሆነው የተፈጠርን ሰዎች ነን። ስለዚህ ከምድር አፈር መሆኑ ምንም ጥርጥር የለውም። ከአፈር ጋር ሪሌሽን አለን። በጣም የሚያስደንቀውና የሚያስገርመው ነገር ለመኖርም ለመኖርም የሰው ልጅ አፈር አፈር ያስፈልገዋል። አፈር ከሌለ አስቸጋሪ ነው። አፈር ያስፈልገዋል። ከአፈር ውስጥ ያሉ ማዕድናቶች ያስፈልጉታል። እና ስለዚህ አፈር መቃም አለብን። አፈር መብላት አለ አይደለም ስንዴዋ ይሄንን ፕሮሰስ ታደርጋለች። ያቺ የስንዴ ቅንጣት ወደ አፈር ውስጥ ትሰደድና ከዛ አፈር ውስጥ ገብታ ትበሰብስና ስር ትሰድና ግንድ ታወጣና ከአፈር ውስጥ ያለውን ማዕድን በፍሬዎቿ ውስጥ ታከማቻቸዋለች። ከዛ በኋላ ያንን አድርቀን ከዛ ፈጅተን ዳቦ አድርገን ስንበላው እንነቃለን፣ እንደገና ህይወት እናገኛለን። ያ ማዕድን እንደገና ፕሮቲን እና ካልሲየም እንደገና ህይወት ይሰጠናል፣ ሀይል ይሰጠናል። ካለሱ መኖር አንችልም። እና በተለያዩ በእንጀራ ውስጥ ብትመለከት ብረት ማዕድኖች አሉ፣ በተለያዩ በስንዴ ውስጥ ፕሮቲን አሉ። የተለያዩ እነዚህ ሁሉ ነገሮች በእኛ አካል ውስጥ ያሉ ናቸው። እና እነዛ አካላችን ያሉ ሴሎች ደግሞ እነዛ ነገሮች እየተመገቡ ነው የሚኖሩት። ስለዚህ ሰው ከምድር አፈር እግዚአብሔር አበጀው። ትክክል፣ ምንም ጥርጥር የሌለው ነገር እንደሆነ እንመለከታለን። እና በመጨረሻም የሰው ልጅ በሚሞትበት ጊዜ ወይም ወደ ሞት በሚሄድበት ጊዜ የሚሆነው ነገር ምንድን ነው? እግዚአብሔር የምድር አፈር ወሰደ፣ የህይወት ስፋት እፍ አለበት፣ ያ አፈር ሕያው ሆነ። የእግዚአብሔር ስትንፋስ እፍ በሚልበት ጊዜ አፈሩን ወደ ህይወት ወደ ሰውነት የመለወጥ ኃይል ስለነበረው ለወጠው። ያ አንድ ጊዜ እግዚአብሔር እፍ ብሎ በአዳም ውስጥ ያስገባው የህይወት እስትንፋስ አዳምን በህይወት እንዲኖር አደረገው። ከዛ በኋላ ልጅ እንዲወልድ እና እንዲተካ እሱ ሲሞት እንኳን እንደገና ልጁ ደግሞ ያንን እስትንፋስ ይዞ እንዲቀጥል እስከተወሰነ ጊዜ ኖሮ ደግሞ ያስትንፋስ ሲያልቅ ደግሞ እሱም ወደ አፈር ይመለሳል። እንደገናም ደግሞ የእሱ ዘር ደግሞ ይቀጥላል። እንደዚህ እያለ የሰው ልጅ ትውልድ እንደቀጠለ እንመለከታለንና ሰው የሚሞተው መቼ ነው? እግዚአብሔር በእሱ ውስጥ ያስገባው የህይወት እስትንፋስ ብሎ ቻርጅ ያደረገው የህይወት እስትንፋስ ሲያልቅ ሰው ወደ አፈር ይመለሳል። የእግዚአብሔር እስትንፋስ በውስጡ ያለው ሲሰራ ቆይቶ እስከ ዘጠና ዓመት ሊሆን ይችላል እስከ ሰማንያ ዓመት ሊሆን ይችላል። ቻርጁ ሲያልቅ የዛን ጊዜ ሰው ወደ አፈር ውስጥ ይገባል። ከዛ በኋላ መጽሐፍ ቅዱስ ሲናገር በዮሐንስ ወንጌል ምዕራፍ አምስት ቁጥር 28 እና 29 ላይ ሰዎች ሁሉ ይሞታሉ ከሞቱ በኋላ በምድር አፈር ውስጥ ያንቀላፋሉ ከዛ በኋላ በመጨረሻው ቀን በመቃብር ያሉ የእሱን ድምፅ የሚሰሙበት ጊዜ ይመጣል። ክርስቶስ መጦ እንደገና የህይወት እስትንፋስ እፍ ሲል ተነሱ ብሎ ሲያዝ፣ እስትንፋሱን ሲሰጥ ከምድር አፈር ውስጥ ያንቀላፉት ሰዎች ግማሾቹ ለህይወት ትንሣኤ፣ ሌሎቹ ደግሞ ለፍርድ ትንሣኤ ይወጣሉ። እስከዛው ድረስ የት ይቆያሉ? በምድር አፈር ውስጥ እንደሚቆዩ መጽሐፍ ቅዱስ ይነግረናል። ስለዚህ ሰው በህይወት ያለው የእግዚአብሔር እስትንፋስ በውስጥ ውስጥ ካለ ድረስ፣ ልክ ቻርጅ ስናደርግ ሞባይላችንን ቻርጅ የተደረገው የኤሌክትሪክ ኃይል እስካለ ድረስ ይበራል፣ ድምፅ ይሰጣል፣ ይጮኋል። ቻርጁ ሲያልቅ ጸጥ ይላል። ድንጋይ ነው በቃ፣ ወይም አፈር ነው ወይም ፕላስቲክ ነው። አለቀ ሙት ነው። ከዛ እንደገና ቻርጅ ሲሆን ይነሳል። ስለዚህ እኛም በህይወት የሚያንቀሳቀሰን ቻርጅ የሚያደርገን የእግዚአብሔር እስትንፋስ ነው። እሱ ሲቆረጥ ሲያልቅ እኛ ወደ አፈር ውስጥ እናንቀላፋለን። እሱ እንደገና መጥቶ ደግሞ ከአፈር ውስጥ ያወጣናል። እና ያ የእግዚአብሔር አሰራር እንደሆነ ነው የምንመለከተው። የፍጥረትን በሚመለከት ስለ ሰው ልጆች እና ስለ እግዚአብሔር ፍጥረት ለዛሬው ይሄንን የመሰለ ያሰጠናል። እግዚአብሔር ባርክ፣ ወንድማችን ቴድሮስ አበበ። የተወደዳችሁ አድማጮቻችን በተሰጡት መልሶችና ማብራሪያዎች እጅግ እየተባረካችሁ እንደሆነ ተስፋ እናደርጋለን። እግዚአብሔር በሰማችሁት መኖር እንድትችሉ እጅግ አብዝተው እንዲባረካችሁ የዘወትር ጸሎታችን ነው። የተወደዳችሁ አድማጮቻችን በጥያቄዎቻችሁ ዙሪያ ረጅምና ሰፊ ማብራሪያ ብንሰጥ እጅግ በወደድን ነገር ግን ጊዜ ስለሚገድበን ዝግጅታችንን በዚሁ ለመቋጨት እንገደዳለን። ለሚኖራችሁ ጥያቄና አስተያየት በመልእክት ሳጥን ቁጥር 145 ብላችሁ ብትልኩልን ወይንም በስልክ ቁጥር 09 10 82 81 82 ብትጽፉልን ልናስተናግዳችሁ ዝግጁ መሆናችንን እናሳውቃችኋለን። የተወደዳችሁ የእግዚአብሔር ቤተሰቦች ስለነበረን ቆይታ እጅግ አድርገን እግዚአብሔር እናመሰግናለን። በመልሶቹ እንደተባረካችሁ እናምናለን። ሀሳብ አስተያየቶቻችሁን ደውሉልን፣ ጻፉልን። ጥያቄዎቻችን ጥያቄዎቻችሁን ወደ እኛ ላኩ። እኛም መልስ ይዘን ወደ እናንተ እናደርሳለን። እግዚአብሔር ይባርካችሁ።